ካላይ ከምትባለው የፈረንሳይ ሰሜናዊ ወደብ አቅራቢያ ከምትገኘውና ዘ ጃንግል ወይም ጫካው የሚል መጠሪያ ከተሰጣት የስደተኛ መጠለያ መንደር እስከ 10 ሺህ የሚደርሱ ስደተኞች እንደነበሩ ከነዚህ ውስጥ ወደ ሁለት ሺህ የሚጠጉት ዕድሜያቸው ከ18 ዓመት በታች የሆነ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር የስደተኞች ዝውውር ታዛቢ ገልጸዋል። ይህ የስደተኞች መጠለያ መንደር መፍረሱን ተከትሎ መንደር ውስጥ የነበሩትን ስደተኞች በሙሉ የማዘዋወር ሥራ እየተሠራ መሆኑም ተገልጿል። በአሁኑ ሰዓት ወደ ሌላ ቦታ እየተወሰዱ ከሚገኙት መካከል ጽዮን ግርማ የተወሰኑትን አነጋግራ ተከታዩን ዘግባለች። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አጥኒና በተለይ በዚች የፈረንሳይ ሰሜናዊ ወደብ አቅራቢያ ካሌ በተባለች ቦታ የሚገኘው ጫካው የተባለው የስደተኞች መንደር የስደተኞች ምዝገባና መልሶ ማስፈር ሂደት ታዛቢ የሆኑት አቶ ካሊድ አብዱ ለአሜሪካ ድምጽ ለትግርኛ ቋንቋ አገልግሎት በሰጡት ቃለ ምልልስ በዚህ የስደተኞች መንደር ወደ አስር ሺህ የሚጠጉ ስደተኞች ይገኛሉ። ከእነዚህ ውስጥ ሀያ በመቶ የሚሆኑት ኢትዮጵያውያንና ኤርትራውያን ናቸው። አርባ አምስት በመቶ የሚሆኑት ደግሞ ሱዳናውያን ናቸው። ሰላሳ አምስት በመቶ የሚሆኑት የአፍጋኒስታን ስደተ ስደተኞች ሲሆኑ አስር በመቶ የሚሆኑት ደግሞ ከሌሎች ሀገር የመጡ ስደተኞች ናቸው። ከእነዚህ ውስጥ ከ1 ሺ 500 እስከ 2 ሺ የሚሆኑት እድሜያቸው ከ18 ዓመት በታች እንደሆነ አቶ ካሊድ ይናገራሉ። ከእነዚህ ውስጥ እንግሊዝ ሀገር ቤተሰብ ያላቸውን ወደዛ ለማሸጋገር ጥረት እንደሚደረግ ገልጸው እስካሁን 200 የሚሆኑት መላካቸውን ተናግረዋል። ወጣት አብዲ ይባላል ከኢትዮጵያ ከምዕራብ ኦሮሚያ አካባቢ ተሰዶ ፈረንሳይ ከገባ ሁለት ዓመት እንዳስቆጠረ ይገልጻል። በዚህ የስደተኛ መንደር ኢትዮጵያውያን ስደተኞች መስፈር ከጀመሩ የቆዩ ቢሆኑም በተለይ በኦሮሚያ ከተቀሰቀሰው ተቃውሞ ጋር በተያያዘ እንደተበራከቱ ይገልጻል። ያው በተቃውሞ የመጡ ልጆች በጣም ሕጻናቶች የአስር አመት የአስራ አንድ አመት ሕጻናቶች አሉ እዚህ ቦታ ላይ ሳራን ተሻግሮ ባህርም ተሻግሮ በነገራችን ላይ ባህር ላይ በጣም ሰው እየሞተ ነው። በጣም የሚታየው በየጊዜው የሚገኘው ሬሳ በየወሩ አምስት መቶ ሰው ሞተ፣ ስድስት መቶ ሰው ሞተ እንደዚህ የሆነ ምናምን ነገር ይባላል። ሳራ ላይ እንደዚህ ሰው ይሞታል። ተርፎ ደግሞ እዚህ ጋር የሚደርሰው ኢቭን እንደ ማንኛውም ሰው ማግኘት ያለበትን እድል ከችግር ወደ ችግር ያልፋል ማለት ነው እና በጣም ያሳዝናል። አብዲ ስደተኞቹ በፍጥነት ጉዳያቸው ማለቅ ያልቻለው በዋነኛነት በአስተርጓሚ ችግር እንደሆነ ይናገራል። በዕድሜ ከፍ ያሉትና የተሻለ መግባባት የሚችሉት መንደሩ መፍረስ ሲጀምር ከ አስራ ስምንት ዓመት በታች የሆኑትን እንደረዷቸውም ይገልጻል። ለዛ እዛ ጋር ማድረግ ስለማይቻል የኛ ልጆች ምንም ማድረግ ስለማንችል አስወርጋሚ መጣ አልመጣ ያው ልጆቹን ማስገባት አለብን ብለን እንደምንም ተጋፍተን እንደምንም ልጆቹን አስገባናቸው። ያው አንድሬጅ የተባሉትን የተለያ ነገር ተዘጋጅተዋል። እዛ ውስጥ እንዲገቡ አደረግናቸው ማለት ነው። እዛ ውስጥ መግባታቸው ግን ምንም ዋጋ የለውም፣ የሆነ የምተረጉምላቸው በስነስርዓት የምንከባከባቸው ሰው ከሌለ ማለት ነው። አሁን አሁን ራሱ የሆነ እዛ ውስጥ የገቡት እኛ ስላለን ነው። እኛ እዛ ከሄደን በኋላ የሆነ የሰው ካልመጣላቸው፣ የምረዳቸው አካል ከሌለ ሌላኛው ሰው በእነሱ ድል ስጠቀም ሌላ የነሱ ፋይል ተቀብሮ ይቀራል ማለት ነው። የስደተኞች ኮሚሽን ታዛቢው አቶ ካሊድ እንደሚሉት እነዚህ እድሜያቸው ከአስራ ስምንት ዓመት በታች የሆኑትን በሙሉ ወደ እንግሊዝ ለማሸጋገር የፈረንሳይ ና የእንግሊዝ መንግስት ስምምነት ላይ በመድረሳቸው ሁሉንም ወደ እንግሊዝ እንደሚያሻግሯቸው ገልጸዋል። ሌሎቹን ስደተኞች በተመለከተ ደግሞ በ አስራ ዘጠኝ አውቶቡሶች በፈረንሳይ ወደሚገኙ አራት መቶ ሰማንያ የስደተኛ ጣቢያ ውስጥ እንደሚያሰፍሯቸው ገልጸዋል። አቶ አምሳሉ የተባለ ሌላ ወጣት ስደተኛ በጅማ ዩኒቨርስቲ አንደኛ አመት ተማሪ እንደነበር ና ከተቃውሞ ጋር በተያያዘ ታስሮ ሲፈታ ከሀገር እንደወጣ ይናገራል። ከካሌ ወዴት እንደሆነ ወደማያውቀ ቦታ እየተወሰደ ና አውቶ ብስ ውስጥ እንደሆነ ገልጾልኛል። ከሀገሬ እንደወጣ ያደረገኝ የአውሬነት አሰራር ነው። አሁንም ይሄ የመንግስት አካሄድ ትክክል አይደለም። መታወቂያ ለማውጣት እኮ አባልነት ነው የምትፈርሚ ዩኒቨርሲቲ ለመግባት አባልነት ነው የምትፈርሚ። ንግድ ፍቃድ ለማውጣት አባልነት ነው የምትፈርሚ። አባል አባል አባል አባል አባል እውነቴን ነው ምልሽ እውነቴን ነው ምልሽ። አንድ ነገር አለ። እነዚህ ነጮች እንኳን የማያውቁን ማለት ነው ከአንድ ደመ ከአንድ እንኳን አካባቢ ተወልደን አድገን እንደዚህ አረመኔነት ሲሰራ እነዚህ እንኳን የማያውቁን ሲተባበሩ ምግብ እንኳን የሚሰጡን በመልካምነታቸው እየሳቁ የሚስሙን እነዚህ እንኳን ነጮች ማለት ነው በምንም የማንገናኝ የእኛ ግን እኛም መስለው አውሬነት ውስጣቸው የሚካሄድ ነው። በጣም መሮኛል። እውነቴን ነው። በጣም ማየት ነው ያስጠላል። ይሄ የስደተኛ ማየት ነው ያስጠላል። ሞት ነው የሚመረጥ ነው። ሌላ ያሲን የተባለ ስደተኛ አሁን ካሉበት ቦታ በአውቶቡስ ተጭነው እየተወሰዱ እንደሆነ ይናገራል። እንግዲህ አሁን ያው እንቅስቃሴያችን ወዴት እንደሆነ አናውቅም። በመንግስት እጅ ነው ያለ ነው ፓሪስ ከጃንግል አንስቶን ወደ ስፔን ድንበር እየወሰዱ ነው ማለት ነው። ትንሽ ባለን ኢንፎርሜሽን ማለት ነው። የስደተኞች ኮሚሽኑ ታዛቢ አቶ ካሊድ ስደተኞቹን በየጣቢያዎቹ ለማስፈር እንግሊዝ ለፈረንሳይ ሀምሳ ሚሊዮን ዩሮ መስጠቷን ገልጸው፣ ሁሉም ስደተኞች ከአካባቢው መነሳት እንዳለባቸው ተናግረዋል። በአካባቢው ላይ በእምቢተኝነት የሚቆይ ስደተኛ ካለ ፈረንሳይ በስደተኞቹ ቁጥር ልክ ብዛት ያላቸው ፖሊሶች ማዘጋጀቷን ገልጸው ምናልባትም በኃይል ሊያነሷቸው እንደሚችሉ ግምታቸውን ተናግረዋል።